ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እኔ በስራዬ ብዙ አገሮችን አይቻለሁ። ብዙ አፍሪካ አገሮችን አይቻለሁ። እንደ ኢትዮጵያ አይነት ችግር፣ እንደ ኢትዮጵያ ፈተናዎች ያል ብዙ አገሮች ችለው የሚቋቋሙት አይመስለኝም። ኢትዮጵያ ግን በታሪኳ የሚያሳየች ነች። ሰላም እኔ መሰረታዊ ጉዳይ ነው ነው የምለው። ሰላምን ለድርድርም ማቅረብ አንችልም። የኢትዮጵያ ሕዝብ በመሰረቱ ሰላም ወዳድ ነው። ይህን በታሪኩ አሳይቷል። በሰላም እጦት ሰለባ እንደሆነ ደግሞ እናውቃለን። ባለፈው ሐሙስ በኒውዮርክ 74ተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የተገኙትና የተናገሩት የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴን ድምፅን የሰማ ነው። ለአሜሪካ ድምፅ በተለይ የሰጡትን ቃለ ምልልስ ይዘናል። በምዕራብ ወለጋ ጉሊሶ ወረዳ ባለፈው ሳምንት አርብ አንድ የመከላከያ ሰራዊት አባል ሁለት ሰዎችን ገድሏል ሲሉ የተጎጂ ቤተሰቦች መሆናቸውን የተናገሩ ገለጹ። ድርጊቱ መፈጸሙን የተናገሩት ወይም ያመኑት የዞኑ ጸጥታና አስተዳደር ጽሕፈት ቤት ኃላፊ በበኩላቸው ግለሰቡ በቁጥጥር ስር ውሎ ጉዳዩ እየተጣራ ነው ብለዋል። በመጽሔት ዝርዝሩን ይዘናል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ዛሬ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር አድርገዋል። አንዱ ዜናችን ይሆናል። የአልሸባብ ታጣቂዎች ለሶማሊያ ኃይሎች ድጋፍ የሚሰጡ የዩናይትድ ስቴትስ የጦር ኃይል አባላት የሚጠቀሙበትን የአየር ኃይል ሰፈር ማጥቃታቸው ተዘገበ የሚለውና ሌሎችም ዜናዎች አሉ። ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅርብሮችን ይዘን ከዛሬ ሰኞ መስከረም 192012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየ ነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና እናሰማለን። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለስ ዛሬ በኒውዮርክ በሰባ አራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር አድርገዋል። በስፍራው የሚገኘው ባልደረባችን ሰለሞን አባተ ዘገባ እያጠናቀረ ነው። እንደደረሰን እናቀርባለን። የአማራ ክልል ፖሊስ ኮሚሽን የኢንፎርሜሽንና ሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰይድ አህመድ ባለፈው አርብ በቁጥጥር ስር መዋላቸው ታውቋል። መስሪያ ቤታቸው በፌስቡክ ገጹ ላይ እስራታቸው ከሰኔ 15ቱ ጥቃት ጋር የተያያዘ መሆኑን ይጠቁማል። ኮሚሽነር አበረ አዳሙ ግን ምክንያቱን ከመናገር ተቆጥበዋል። አስቴር ምስጋናው ዘገባ ይዛለች። ምርመራ ላይ ነው ያለ። እንደ እንደ ማንኛውም ምርመራው በምርመራ ሂደት ውስጥ ይገለጻል። እሱ ከምርመራ ጋር የተያያዘ ስለሆነ አሁን ይሄ ነው ብለው ነገር የለኝም። እርሳቸው ይህንን ይበሉ እንጂ መስሪያ ቤታቸው የአማራ ክልል ፖሊስ ኮሚሽን በፌስቡክ ገጹ ላይ ባሰፈረው ጽሁፍ ምክንያቱን ጠቁሟል። በዚህ መሰረት ረዳት ኮሚሽነር ሰኢድ አህመድ የታሰሩት ከሰኔ አስራ አምስቱ ጥቃት ጋር በተያያዘ ኃላፊነታቸውንና የአመራር ልምዳቸውን በሚጠይቀው ልክ አለመወጣታቸውን እንዲሁም በጉዳዩ ላይ እውቅና አላቸው የሚል ማስረጃ ቀርበባቸው እንደሆነ ገልጸዋል። ይህንን ደግሞ ሁሉም የመምሪያ ኃላፊዎች በተገኙበት በምርመራ ቡድኑ በግልጽ ተነግሯቸው እሳቸውም ኃላፊነታቸውን ያልተወጡበትን ምክንያት አቅርበው ነው ሲል በፌስቡክ ገጹ ላይ የሰፈረው ጽሁፍ ጠቅሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር። አስቴር፣ እናመሰግናለን። ወደ ኒውዮርክ ይሆናል ቀጣዩ ዘገባ የሚወስደን። የአፍሪካ ቀንድ የሚገኝበትን ሁኔታ ከቀድሞ በተለየ አዎንታዊ መሆኑን የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አስታወቁ። ሚኒስትሩ ዛሬ ለተባበሩት መንግስታት ድርጅት ሰባ አራተኛው ጠቅላላ ጉባኤ ባሰሙት ንግግር ሀገራቸውም በችግሮች ውስጥ አልፋ የልማት ውጤቶችን ማስመዝገቧን ተናግረዋል። ከሰባ አራተኛው ጠቅላላ ጉባኤ አዳራሽ በዚያ የሚገኘው ባልደረባችን ሰሎሞን አባተ ተከታትሎ የሚከተለውን ዘግቦልናል። የኤርትራ የውጭ ጉዳይ ሚኒስትር እንደ ዛሬው አጭር ንግግር አድርገው አያውቁም። ሌላም የእርሳቸውን ያህል እጅግ አጭር ጊዜ በመድረኩ ላይ የቆየ ተናጋሪ አልነበረም ስምንት ደቂቃ እንዲህ በተስፋ ቃላት የተሞላ ንግግርም ባለፉ ዓመታት እምብዛም አልተደመጠም ከሚኒስትር ኦስማን ሳልህ እንስማቸው ካረንት ዩናይትድ ኔሽንስ ጀነራል አሰምብሊ ሚቲንግ የአሁኑ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተካሄደ ያለው ለአፍሪካ ቀንድ እጅግ አመቺ በሆነ ሁኔታ ውስጥ ነው። በአካባቢው አዎንታዊ ሁኔታዎች እየተካሄዱ ናቸው። የውስጥ ትርምስና የአካባቢዊ ግጭቶች አስከፊ ምዕራፍ መንገዱን ውስጥ ለውስጥ ደግሞ ለትንሣኤና ለአካባቢያዊ ትብብር እየለቀቁ ናቸው። የውጭ ጉዳይ ሚኒስትር ኦስማን ሳልህ በዛሬው ንግግራቸው ዓለምም ብትሆን በአዲስ ስርዓት መሸጋገሪያ መስቀለኛ መንገድ ላይ እንደምትገኝ አመልክተዋል። የሀይል ሚዛን እየተለዋወጠ መምጣቱን፣ አቀበት እየበረታና የተገዳዳሪነት ስሜትም እየተጠናከረ መምጣቱን ተናግረዋል። ሚኒስትሩ የአፍሪካንና የመካከለኛው ምስራቅ ጉዳዮችም አንስተዋል። ስለ ሀገራቸው የልማት እንቅስቃሴም ብሩህ ስዕል አሳይተዋል። በአካባቢያዊ ጉዳዮች ካሉባት ኃላፊነቶች በተጨማሪ በውስጥ የምጣኔ ሀብትና ማህበራዊ ልማት ዘርፍም ጉልህ ለውጥ ማስመዝገቧን ተናግረዋል። በዘላቂ ልማት ሕጻናት ግቦች በኩልም ስለምትገኝበት ቦታ እንዲህ ብለዋል። የውጭ ጉዳይ ሚኒስትር ኦስማን ሳልህ ኤርትራ ለረዥም ጊዜ ይዛው ለቆየችው የተመጣጠነና የተቀናጀ የልማት አካሄድ በሦስቱም የዘላቂ ልማት ግቦች መሠረታዊ አቅጣጫዎች በምጣኔ ሀብት፣ በማኅበራዊና በተፈጥሮ አካባቢ ዘርፎች አበረታች እርምጃዎችን እያስመዘገበች ትገኛለች። ባለፉት ሀያ ዓመታት ምንም እንኳን የሀብት ውስንነትና ቀስፈው ይዘዋት የቆዩ ጎጂ የሆኑ የውጭ ተጽዕኖዎች ቢኖሯትም፣ ጦርነቶች ቢከፈቱባትም፣ ማዕቀቦች ቢጣሉባትም፣ በበርካታ የዘላቂ ልማት ዘርፎች ጉልህ ውጤቶችን ጨብጣለች። የአፍሪካ ቀንድ አካባቢ ለተደጋጋሚ ድርቅና ጊዜያቸውን ላልጠበቁ ዝናቦች ተጋልጦ የመቆየቱን ያህልም ሀገራቸው በአፈርና በውሃ ሀብቶች ጥበቃ ስትራቴጂ የአየር ንብረትን ለመቋቋምና የምግብ ዋስትናንም ለማረጋገጥ ያከናወነቻቸውን ተግባራት ዘርዝረዋል። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ኒውዮርክ። ሰሎሞንን እናመሰግናለን ለዘገባው። ቀጣዩ ዘገባ ወደ ሶማሊያ የሚወስደን ነው። የአልሸባብ ታጣቂዎች የሶማሊያ ለሶማሊያ ኃይሎች ድጋፍ የሚሰጡ የዩናይትድ ስቴትስ የጦር ኃይል አባላት የሚጠቀሙበትን አንድ የአየር ኃይል ሰፈር ማጥቃታቸው ተዘግበዋል። ታጣቂዎቹ በታችኛው ሸበሌ ግዛት ዶርዶሬ አውሮፕላን ማረፊያ ላይ በሁለት መኪናዎች ላይ የጠመዷቸውን ቦምቦች እንዳፈነዱ ነው የተዘገበው። ከሞቃዲሾ ዘጠና ኪሎ ሜትር ርቀት ላይ ሲሆን አውሮፕላን ጣቢያው የሚገኘው። በዚያው አካባቢ ሁለት የፍንዳታ ድምፅ መሰማታቸውን በስፍራው ያሉ ምንጮች ጠቅሰዋል። በጥቃቶቹ በዩናይትድ ስቴትስ የሚሆን በሶማሊያ ኃይሎች አባላት ላይ የደረሰ ጉዳት እንደሌለ ነው። የሶማሊያ መንግስት ያወጣው መግለጫ ያስታወቀው። ለጥቃቶቹ ምላሽ የዩናይትድ ስቴትስ የአፍሪካ እዝ ሁለት የአየር ጥቃቶችን አካሂዷል። የአልሸባብ ነውጠኞችን ኢላማ አድርጎም ተኩስ በመክፈት አስሩን ገድለዋል። ጥቃት የተፈጸመበትን አንድ ተሽከርካሪም አውድሟል ብሏል፣ የሶማሊያ መንግስት ያወጣው መግለጫ። ከፍንዳታ ጥቃቶቹ በኋላ አልሸባብ መግለጫ አውጥቶ ለጥቃቱ ኃላፊ እኔ ነኝ ብሏል። ሶማሊያ በሚገኘው የዩናይትድ ስቴትስ ኃይል የሰለጠነው የሶማሊያ ኃይል አዛዥ ሻለቃ አብድራህማን ጂኒ በሙሉ አጥቂዎቹ አልሸባቦች እንደተገደሉ ነው የተናገሩት። በሶማሊያ የዩናይትድ ስቴትስ አምባሳደር ጥቃቱን አውግዘው የሶማሊያን የጸጥታ ኃይሎች ለወሰዱት እርምጃ አመስግነዋል። በሌላ ዜና የሶማሊያ መንግስት ሀገሪቱን ለማረጋጋትና የህዝቡን የኑሮ ሁኔታ ለማሻሻል የሚያደርገው ጥረት በተፈጥሮና በሰው ሰራሽ ቀውሶች እየተሰናከለ መሆኑን አንድ የተባበሩት መንግስታት ድርጅት የሰብአዊ መብት ጠቢብ አስገንዝበዋል። የመንግስታቱ ድርጅት የሰብአዊ መብት ምክር ቤት ኤክስፐርቱ ያቀረቡትን ዘገባ መመልከቱን ዘጋቢያችን ወይም ደግሞ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቅሳለች አዳነች ፍሳዬ ይዛለች ጠቢቡ የሥራ ጊዜያቸው ከማብቃቱ በፊት ያቀረቡት የመጨረሻ ዘገባ ነው ካለፉት ስድስት ዓመታት ወዲህ ሶማሊያ ውስጥ ብዙዎቹ መልካም የሆኑ ለውጦች ታይተዋል ይላሉ ባሃም ኒያንዱጋ በደህንነት በፖለቲካ በሶሽ ኢኮኖሚና በሰብአዊ መብት ሁኔታ ተጨባጭ መሻሻል መታየቱን ገልጸዋል ነገር ግን በዛኑ ዓመታት ከጽንፈኛው አልሸባብ ቡድን ጋር የሚደረገው ግጭት መቀጠሉ እንዳልቀረ ኒያንዱጋ ተናግረዋል። በመናገር ነፃነትና በሌሎች መብቶች ላይ የሚደርሰው ጭቆና እንዲሁም ወንጀል የሚፈጽሙትን ተጠያቂ ያለማድረጉ ሁኔታ እንደቀጠለ መሆኑንም ጠቢቡ አስገንዝበዋል። ሶማሊያ ከባድ የሰብአዊ መብት ረገጣ ደርሶባታል። በተለይም አልሻባብ በሚፈጽማቸው አሸባሪ የቦምብ ጥቃቶች ሰዎች ይገደላሉ። በሕግ የመገዛት ሁኔታም የለም። የሴቶች መብቶች ይረገጣሉ። ከግጭቶቹ ጋር በተያያዘ የጾታ ጥቃት ይደርስባቸዋል። አስገድዶ መድፈርን የመሳሰሉ ጾታዊ ጥቃቶችም ይፈጸሙባቸዋል። የልጆች መብትም አይጠበቅም። ይጠለፋሉ። አልሻባብ በግዴታ ይመለምላቸዋል። ሶማሊያ ውስጥ ከሚደርሰው ሰው ሰራሽ ቀውስ ሌላ የአየር ሁኔታና የተፈጥሮ ቀውሶች በሚያደርሱት ችግር ትሰቃያለች። በዚህም ምክንያት 26 ሚሊዮን የሚሆኑ ሰዎች ከአካባቢያቸው ተፈናቅለዋል ሲሉ ኒያንዱጋ አስገንዝበዋል። የአየር ንብረት ለውጥ ሶማሊያ ውስጥ ለአርብቶ አደሮች ወሳኝ የሆኑትን የውሃና የግጦሽ መስኮች እጥረት በመፍጠሩ መፎካከርን አስከትሏል ብለዋል ኒያንዱጋ። የውሃ ተደራሽነት መሰረታዊ ሰብአዊ መብት መሆኑንም ገልጸዋል። የታንዛኒያ ተወላጅ የሆኑት የሰብአዊ መብት ጠበቃ ኒያንዱጋ ዓለም አቀፍ ማህበረሰብ ሶማሊያን መርዳቱን እንዲቀጥል ጥሪ አቅርበዋል። የሀገሪቱ መንግስት ተቋማቱን እንዲያጠናክር መርዳት ሀገሪቱ አንድ ቀን እጅግ አስፈላጊ የሆኑትን ሰላም፣ ደህንነትና መረጋጋት ለማግኘት የምትችልበትን እድል ያጠናክራል በማለት ጠቢቡ አስገንዝበዋል። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በወንጀል የሚያስጠይቅ ጥፋት ፈጽመው እንደሆነ በሀገሪቱ ምክር ቤት ምርመራ ከፈትን የቀሰቀሰውን መረጃ የሰጡት ተቆርቋሪ ግለሰብ ማንነት መጠበቅ አለበት በማለት ጠበቆቻቸው አጥብቀው እያሳሰቡ ናቸው። ፕሬዚደንቱ በበኩላቸው ከወነጀለኝ ግለሰብ ጋር መገናኘት ይገባኛል ብለዋል። በአንድሩ ቤካጅ የሚመራው የጠቋሚው ግለሰብ ጠበቆች ቡድን ትናንትና፣ እሁድ ባወጣው መግለጫ ደንበኛችን ከዩናይትድ ስቴትስ የምክር ቤት አባላት ጋር የሚገናኙበትን ሁኔታ ለማመቻቸት ከምክር ቤቱ ዴሞክራትና ሪፐብሊካን አባላት ጋር እየተነጋገርን ነው ብለዋል። መቼ እንደሚሆን ግን ቀኑ አልተቆረጠም ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጅት ታየ ነን። በአለም ዜና የጀመረው መደበኛው የሰኞ ምሽት ፕሮግራማችን በ19ና 25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም አሃዱ ሬዲዮ ላይ 94 ነጥብ 3 ላይ እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የዕለቱን ዓብይ ርዕስ እናስቀድም። ባለፈው ሐሙስ ሰባ በኒውዮርኩ ሰባ አራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተገኝተው ለጉባኤው ተሳታፊ የዓለም መሪዎች ንግግር ካሰሙና የድርጅቱን ዋና ጸሐፊ አንቶኒዮ ጉቴሬሽን ጨምሮ ከሌሎችም ሀገሮችና ተቋማት መሪዎች ጋር ከተነጋገሩ በኋላ ከትናንት በስቲያ ቅዳሜ ወደ አገራቸው ከመመለሳቸው በፊት በተለይ ከአሜሪካ ድምፅ ጋር አጭር ቃለ ምልልስ ያደረጉት የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ ናቸው። በኒውዮርኩ ጉባኤውን ለመዘገብ ወደዚያ የተጓዘው ባልደረባችን ሰለሞን አባተ ነው። ፕሬዚዳንት ሳህለ ወርቅን ያወያየው ፕሬዚዳንቷ በኒውዮርክ የመንግስታቱ ድርጅትና የኢትዮጵያ ኤምባሲ ባልደረባ የሆኑ ኢትዮጵያውያን ጋርም መወያየታቸው ተገልጧል። አስተዳደጋቸውንና ቤተሰባቸውን ጨምሮ የግል ሕይወታቸውንና ከአሁን ቀደም በአገርና በዓለም አቀፍ ደረጃ ባከናወናቸው ተግባሮች ዙሪያ ለቀረቡላቸው ጥያቄዎች የሰጡት ምላሽ ትላንት በተላለፈው የቃለ ምልልሱ የመጀመሪያ ክፍል ቀርበዋል። በዚህኛው ክፍል ታዲያ በሁለተኛው ክፍል ከሴቶች ጉዳይ፣ በአገሪቱ ሰላም፣ በአካባቢ ጉዳዮች ጨምሮ ተከታዩን ክፍል ሰለሞን አባተ እንዲህ አሰናድተዋል። ክብርት ፕሬዚደንት በተባበሩት መንግስታት ድርጅት ላይ ካነሱት ጉዳዮች ትልቅ ጉዳዮች አንዱ የጸጥታ ጉዳይ ነው። መቼም ፕሬዚደንት የሀገሪቱ በመሆኑ ትልቁ ሀሳቡ አጀንዳ ወርሶም እንደገለጹት የኢትዮጵያውያን ጸጥታና ደህንነት ጉዳይ ነው። በአሁኑ ጊዜ በተለይ ከምርጫውም ጋር ተያይዞ ብዙ ጥያቄዎች የሚያነሱ አሉ። በምርጫውም ላይ የተለያዩ ሀሳቦችን የሚያንጸባርቁ አሉ። ምርጫው መካሄድ አለበት፣ መካሄድ የለበትም፣ ኢትዮጵያ ልትበተን ትችላለች፣ የለም ሰላማችን ይጠበቃል የሚሉ ትናንት ነው ከትናንትና ነ ወዲያ ጠቅላይ ሚኒስትሩ እንዳንጸባረቁት አይነት ሀሳብ የሚያነሱም አሉ። የኢትዮጵያን ሰላም የኢትዮጵያን ሁኔታ እርሶ እንዴት ነው የሚያዩት? እንዴትስ ነው እንደ ፕሬዚደንት ወደ አንድ ሜዳ ወደ አንድ መድረክ እንዲመጡና ሰላም በሀገሪቱ እንዲሰፍን ማድረግ የሚችል መቼም አንድን ነገር አንድ ነገር ላይ ለመነጋገር የመጣንበትን ከየት ተነስተን ነው የሚለውን ማየቱ ጥሩ ይመስለኛል። እኔ ያን ጊዜ አዲስ አበባን ባልሆን፣ በኢትዮጵያ ውስጥ የዛሬ ሁለት ሶስት ዓመት የነበረው ሁኔታ በጣም አሳሳቢ ነበር። ህልውናዋን የሀገሪቷን የተፈታተነ ነበር። ከዛ መቼም ብዙ ርቀን ሄደናል፣ የሚል ግምት ነው ያለኝ። እኔም ለራሴ ተጠይቄ ተባብረን እንስራ ብለን ስገባ፣ እዚህ ቦታ ይህን ቦታ ስቀበል፣ እዛ ላይ እኔም ማምጣት የምችለውን ለማምጣት ነው። ስለምን አንጻራዊ የሆነ ሰላም እያገኘን ነው የመጣ ነው፣ እየተረጋጋች እየመጣ እኔ በስራዬ ብዙ ሀገሮችን አይቻለሁ። ብዙ አፍሪካ ሀገሮችን አይቻለሁ። እንደ ኢትዮጵያ አይነት ችግር እንደ ኢትዮጵያን ፈተናዎች ያሉ ብዙ ሀገሮች ችለው የሚቋቋሙት አይመስለኝም። ኢትዮጵያ ግን በታሪኳ የሚያሳየች ነች። እንትን ይላል። ሰላም እኔ መሰረታዊ ጉዳይ ነው ነው የምለው። ሰላምን ለድርድርም ማቅረብ አንችልም። የኢትዮጵያ ሕዝብ በመሰረቱ ሰላም ወዳድ ነው። ይህን በታሪኳ አሳይቷል። በሰላም ደግሞ እጦት ሰለባን እንደሆነ ደግሞ እናውቃለን። ስለዚህ እኔ ሰላም ዘለቄታ ያለው ነገር ሊሆን የሚችለው የሱ ፍላጎት ሲሟላ ነው። የህዝብ ፍላጎት ምንድን ነው የሚያጋጨው ተብሎ ነው። እንደ ማንኛውም ነገር ልንገር፣ እኔ ያየሁት ስራዬ ላይ ብዙ ጊዜ በንግግር ብዙ ነገር ይባላል። በቃል መግባት ብዙ ይባላል። ምን ይላል? ችግሩ የኢትዮጵያ ብቻ አይደለም፣ አህጉሪቱም ነው፣ ብዙም ሀገር ነው። ወደ መሬት መውረድ ነው። ወደ መሬት ስንወርድ የግራስ ሩት የሚባለው ላይ ስንሄድ ነው የምናየው ትክክለኛው። ካለበለዚያ የፖለቲከኞች ትግል ነው ህዝብን ላይ ይዝ ይችላል፣ ደግሞ ለፖለቲካ ጠቀሜታ ሊውል የሚችል ነገር። እኔ የማስበው ለማንኛውም ዜጋ ቀይ መስመር ማስመር አለብን፣ ሁላችንም ማለፍ የማንችለው ህይወቱ ዝም ብሎ ልቅ የሆነ አይደለም፣ ይገደባል፣ በህግ ይገደባል በሚል ለራሴም የሀገሬን ሰላም አደጋ ላይ የምጥል ለእኔም ጥቅም ቢሆን የምጥል ከሆነ ይህን መስመር ማለፍ የለብኝም የሚል ትን መላበስ ይኖርብናል። ስለዚህ ትንሽ ጠንከር ማለት ያስፈልጋል እንደ መንግስት የሚል አቋም ነው ያሉት። መንግስት በህግ ያለውን ኃላፊነት እንዲወጣ ነው አደለ እንደ የተሰጠው መንቀሳቀስ ይችላል እያደረግም ነው በዚህ ጉዳይ ላይ ወደፊት መቼ ምድሉም ካገኘን ሰፋ አድርገን ደግሞ እንደገና እንነጋገራለን። ክብርት ፕሬዚደንት፣ ትንሽ ንግግርም የሚጠይቅ ነገር ስለሆነ እስቲ ወደ አንድ እርስዎን በግል ወደሚመለከቱት ጉዳይ ልምጣ። ያነሱት ጉዳይ ነው የሴቶች ጉዳይ ነው። የኢትዮጵያ መንግስት ለሴቶች እየሰጠ ያለውን ትኩረት የሚመለከት ነው። እርስዎን እራስዎን እንደ ምሳሌ አቅርበዋል። የመንግስታቱ ድርጅት መድረክ ላይ የኢትዮጵያ መንግስታት በተለይ በቅርብ ያሉት መንግስታት በሴቶች ጉዳይ ላይ ብዙ ሲናገሩ እንሰማለን። ስለ ሴቶች እኩልነት ብዙ ሲሉ እንሰማለን። የደርግን መንግስት ጀምሮ ማለት ነው። ምንድን ነው ለየት የሚያደርገው አሁን ያለው ሁኔታ? ይሄንን ነው ብዙ ሲነገር ነበር ሌላ ነገር ነው፣ ሲተገበር ደግሞ ሌላ ነገር ነው። ያለፉት መንግስታት፣ አሁንም በዚህም መንግስት ስር አይተናል። በካቢኔ ውስጥ አንድ ሴት ለአይነት ቁጭ ያሉበት ጊዜ ነበረ ወዘተ እና ይሄ መንግስት በጣም ትልቅ እርምጃ ነው ያወሰደው። ይህንን ማመን አለብን። ግማሹ ካቢኔ ለይስሙላ አይደለም። ግማሹ ካቢኔ አለ እኔ ያል እኔ ለይስሙላ ከሆነ ማናችንም እዚህ ውስጥ እንትን አይደለም። እኔም አለው ጥሩ እንትን ተሰጥቷል። ይሄ በጣም ትልቅ እርምጃ ነው። ይቻላልን ፈጥሯል። የሰውን ስሜት አነሳስቷል ብሏል ነገር ግን ይሄ የጨዋታው ፍጻሜ ነው የሚል ድምዳሜ የምንደርስ ከሆነ ትልቅ ስህተት ነው። መሀሉ ላይ ነው ባዶ ደግሞ ሴቶች እያደጉ ከወንዶች እኩል እየተወዳደሩ ማደግ የሚችሉበትን ሁኔታ ማመቻቸት አለብን። እኔ ደጋግሜ እንዳልኩት አንድ ጥሩ አጋጣሚ እንደኔ ሴት ፕሬዚዳንት የመጀመሪያው ኢትዮጵያ ላይ ሲባል፣ በነገራችን ላይ የአፍሪካ ታሪክ በሴቶች አንድ ቀን ቢጻፍ የማይዘፈንላቸው ጀግኖች አሉ፣ ሴቶች ይገኛሉ። ብዙ ናቸው፣ ይገኛሉ። እና ወደፊት ወደዛ መሄድ አለብን። ነገር ግን እንደዛ ነው ማድረግ እና እኔ የማስበው በር ነው የሚከፈተው አይደለ? በር ተከፈተልኝ፣ እኔ ርዕሰ ብሄር ተባልኩኝ። ያንን በር ተከፍቶ እንዲቆይ ካላደረግኩት ይዘጋል፣ እድልም እንደዛው ይላል። የበለጸጉ ሀገሮች ላይ አይተናል። ጠቅላይ ሚኒስትር ሴት አድርገው ሴትዮዋ እስኪወድቁ ተጠበቀ። ድጋፍ አልሰጠም፣ ህብረተሰቡ አልተዘጋጀም። ለማለት ያዳግታል፣ ግን ብጭ እና ከዛ በኋላ የተቋቋሙት ካቢኔ ውስጥ ሴቶች ጠፉ። አይችሉም፣ ምን ያስመሰከር ነው? ለአይችሉም አይደለም የምንቀርበው፣ ይችላሉ፣ ድጋፉን መስጠት አለብን ብለን መሄድ ነው የሚገባን ብዬ ነው የማስበው የኢትዮጵያ ሕገ መንግሥት ደግሞ ይፈቅዳል። ልዩ ድጋፍ እንዲደረግ ለሴቶች አፍርማቲቭ አክሽን የሚባለው በዚህ በዚህ ተጠቅመን ሴቶችን ማብቃት አለብን። የሴቶች ጉዳይ ሌላ ምንም ጉዳይ አይደለም፣ የሚገባቸውን ቦታ ማግኘትና አብረን እንድንሄድ ማድረግ ነው። ሌላው የተማሩ ሴቶች ብቁ የሆኑ ሴቶችን ማፍራት መቻል አለብን። በዩኒቨርስቲዎቻችን ውስጥ ያሉ ሴት ተማሪዎቻችን እንዲመረቁ የሚ ቻለውን ያህል ማድረግ ተመርቆ እንዲወጡ ሳይመረቁ ብዙ ይወጣሉ፣ ይወድቃሉ። በብዙ ብዙ ብዙ ምክንያቶች በተፈጥሮ ምክንያት። ይህንን ሁሉ ተረባርበን ከረዳን ንቃተ ህሊና ካዳበርን መስራት ይቻላል። ተደጋግፈን ይህንን ማለፍ እንችላለን። እና ለሴቶች ጥያቄ ትልቅ አጋጣሚ ነው የተፈጠረልን ሁላችንም ወንዶችም ሴቶችም ተባብረን በደንብ እንደማይመለስ ሆኖ እንዲፈታ ማድረግ ይኖርብናል ብዬ ነው። አድማጮች፣ ሰለሞን አባተ ከፕሬዝዳንት ሳለ ሳህለ ወርቅ ዘውዴ ጋር በተለይ ከአሜሪካ ድምፅ ጋር ያደረጉት ቃለምልልስ አልተቋጨም። በነገው ምሽት የመጨረሻውን ክፍል እናቀርባለን። ፖሊስ ሰርጎ ገብ ብሎ በገለጻቸው ታጣቂዎችና በክልሉ ልዩ ኃይል መካከል በተፈጠረ ግጭት ከሁለቱም ወገን ቁጥሩ በውል ያልታወቀ ሰው መሞቱንና በንብረት ላይም ጉዳት መድረሱን በክልሉ ፖሊስ ኮሚሽነር አቶ አበረ አዳሙ ተገልጧል። ይህ የተከሰተው በማዕከላዊ ጎንደር ጭልጋ ወረዳ የቅማንት ማህበረሰብ በሚኖርበት አካባቢ መሆኑም ታውቋል። የዚህን ዘገባ ዝርዝር አስቴር ምስጋናው ይዛለች። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራዳሙ ለአሜሪካ ድምጽ በሰጡት ቃል በማዕከላዊ ጎንደር ዞን ጭልጋ ወረዳ በተለይ የቅማንት ማህበረሰብ በሚኖርበት አካባቢ ከአምስት ቀናት በፊት ጀምሮ ይንቀሳቀሳሉ ባሏቸው ታጣቂዎች እና በክልሉ ልዩ ኃይል መካከል በተፈጠረው ግጭት የሰው ህይወት ጠፍቷል፣ ንብረት ወድሟል፣ ሲሉ ቃላቸውን ሰጥተዋል። ማዕከላዊ ጎንደር ጭልጋ የሚባል አካባቢ የቅማንት ማህበረሰብ የሚኖርበት አካባቢ ነው እና እነሱ ያቀርብ የጠየቁ ጥያቄ አለ። በመንግስት በኩል መልስ የሚሰጠው መልስ ሰጥቶታል። ግን ያን ጥያቄ እንዲመለስ መፈለግ ብቻ በማይመስል መንገድ ከተለያየ አካባቢ በመደራጀት ና ስልጠና በመውሰድ ተመሳስሎ ሰርጎ በመግባት ማህበረሰባችንን እየበጠበጠ ያለ ቡድን አለ እና ትችቶ ነበረ ልክ ነው። አሁንም የክልላችን ፖሊስ ኃይል ና የመከላከያም ገዛ እያደረገ ለመፍታት በሙከራ ላይ ነን ያለ ነው። ስማቸው እንዲጠቀስ ያልፈለጉ የቅማንት ማህበረሰብ አባል የሆኑ አስተያየት ሰጪ ግጭቱ ተነሳበት ያሉትን ምክንያት ለአሜሪካ ድምፅ ሲገልጹ ችግሩ የተፈጠረው ቅማንት ኮሚቴውን መያዝ መቻል አለብን ወንጀለኛለን ነው ብሎ እያሰማራለ ወይም ታ ምን ያህል ሰው ሞቷል፣ ንብረት ላይ ጉዳት ደርሷል። በንብረት የሚያበቃ ነገር የለም። ጉዳት ግን በቃ አሁን በውል ማወቅ አንችልም። ወደ ስምንት ሰው ነው ዘጠኝ ሰው አካባቢ ይሮብናል። ወደ ሰባት ስምንት አካባቢ ቁስለኛለን የቅማንትን ህዝብ መቶ እየጎዳ ያለው ፋኖ ነው ብለዋል። እና ፋኖ መሆኑን ማረጋገጫችሁ ምንድን ነው? ፋኖ ይሳለ ያለው ፋኖ ያው የፋኖ ጦር ከክልሉ መንግስት ታዞ ነው የመጣው ከጸጥታ ኃይሉ ታዞ ነው የመጣው ብሎ ለመናገር መነሻችሁ ምንድን ነው ነው ቀን 4 እሺ የፀጥታ ኃይሉን ይዘው ማለት ይህን የፋኖ የምንለውን ቡድን ይዘው አንድ ቀን ስብሰባ መርተው ውለዋል። ምን አሉ ቃ በዝግ ስብሰባ ወደ ስድስት ሰባት ቀበሌዎች የችግር ቦታ ስለሆኑ ቀጠና ስለሆኑ፣ እኒህ ቀጠናዎች መፈተሽ መቻል አለባቸው አንድ ከዛ ውጭ ኮሚቴን እስከ ሰላሳ ድረስ እና ተጠርጣሪ የሚባሉ ሰዎችም እስከ ሰላሳ ድረስ ያለን የሌለን ኃይል አሟጠን ሙሉ በሙሉ ወደ መንግስት እጅ እናስገባለን። ስለዚህ የዚህ አንድምታ ደግሞ ተብሎ አሉ ነው ተብሎ ነው የተሰጠው ተልዕኮ። ከዛ ውጭ የመጣው ሀይል ካሉ ግማሹ ባዶን ይመጣል፣ ምንም የሌለው ማለት ነው። ይሄ መሳሪያ መናጠፍ ከሌለው መሳሪያ ነው የመጣ ነው የሚገርምሽ። ማለት ልብሱን ብቻ ልብሶ ምንድን ነው ሲባል፣ እዛው ገለ ማርከፍ ትይትን ታነሳለህ ተብሎ የመጣ አካል ነው። ከዛም ላይ ሲመጣ በመኪና ነዳጅ ተጭ ነው፣ ነዳጅ በጀሪካ ተጭ ነው፣ ገጀራ ተይዞ፣ ይህንን እያየን እንዴት እናደርግ ነው? ልዩነቱ ምንድን ነው? የእኛ ሂዶ አለም እዛ ቦታ የሚሞተው የነሱ መቶ ነው የሚሞተው። አቦታው እኛ ሌለም ችግረኞች አይደለም እኛ እንደ ሲታይ ለምን ሲባል አቦታችን ነው እየሞትን ያለ ነው ስለመጡን ራሱን ለመከላከል የሚያደርገው ስራ። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙ በበኩላቸው ፋኖ የሚባል ጦር የለ፣ እውነታው ይሄ ነው። የአማራ ክልል ሰላምና ግንባታ ደህንነት ቢሮ ኃላፊ አቶ አገኘው ተሻገር አጀንዳ የተሰጠው አካል በቅማንት ህዝብ ጥያቄ ስም አካባቢውን እያተራመሰ ነው ብለዋል። በክልሉ ውስጥ በህዝቦች መካከል ግጭት እንዲነሳ የማድረግ አጀንዳ ይዞ የሚሰራ ኃይል አለ። ይሄ ኃይል አሁን ጽንፈኛ የቅማንት ኮሚቴ አባላት ክልሉን ማተራመስ እንዲችሉ ማስታጠቅ ነው አንደኛው። ባለፉት ዓመታት እኔም ወደ ቢሮ ከመምጣቴ በፊት ጄነራል አሳምነው በነበረ ጊዜ፣ ከዚያም በፊት ሌሎች ቢሮ ኃላፊዎች በነበሩበት ጊዜ ግጭት ነበር። ስለዚህ እዚህ ቢሮ ያለ ሰው በሙሉ ለቅማንት ጽንፈኛ ኮሚቴ ጠላት ነው። ጄነራል አሳምነው ነበር ጠላት ነው ከዛ በፊት አቶ ደስ ሲያሰሜ ነበር ጠላት ነው። ከዛ በፊት አቶ እዘዝዋሲ ነበር ጠላት ነው። አሁን ደግሞ እኔ የመጣው ጠላት ነው። ስለዚህ አጀንዳ መቅረጥ ነው። ለዚህ ቢሮ ላይ የምንመደብ ሰዎች ህግና ስርዓት ለማስከበር በምናደርገው እንቅስቃሴ ስም ማጥፋት ነው፣ ስም ማብጥልጥል ነው። በርግጥ ነው አቶ አገኘው መጦ እዛ አካባቢ ያሉት ነገር ስህተት ነው። አልሄድኩም። በሄድ ግን ቦታው ላይ ተገኝቼ ማስተባበር፣ ህግን ለማስከበር ስራ ከጓደኞች ጋር መስራት መቻል ስለዚህ ፋክቱ ይህ ነው። አቶ አገኘው ከቅማንት ኮሚቴዎች ጀርባ አጀንዳ ሰጪ አካል አለ ላሉት ማረጋገጫዎት ምንድን ነው ተብለው ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ከኋላ ኃይል መኖሩን ማረጋገጫችን ምን መሰለህ፣ አንደኛ ጽንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለው፣ መትረይስ አለው፣ ሬንጀር ተሰፍቶለት ነው የሚመጣው። ከየት ጨርቃጨርቆ፣ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው ሎጂስቲክስ ተሰጥቶነት የሚመጣው ጥይት ተሰጥቶት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋን ያለው። ስለዚህ ይሄ ኃይል ደጋፊ አለው ማለት ነው። ይሄን ኃይል ሱዳን ሊደግፈው አይችልም። ይሄን ኃይል ኬንያ ልትደግፈው አትችልም። ወይም ሌላ ኃይል ሊደግፈው አይችልም። ሊደግፈው የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል ነው። ኮሚሽነር አበረ በበኩላቸው ችግሩን እየፈጠሩ ያሉት ትህነግ ወይም ህወሓት አሰልጥኖ ወደ አካባቢው የላካቸው ኃይሎች መሆናቸውን ገልጸዋል። እነዚህ ሰዎች ሰልጥነው የሚመጡ ከጎረቤት ክልል ትህነግ የሚባል ድርጅት ነው እያሰለሰነ የሚልካቸው። ይሄ በቂ ማስረጃ አለን። ለመላው ህዝባችን ለአማራ ህዝብም ለኢትዮጵያ ህዝብም በይፋ ግልጽ እናደርጋለን። ትህነግ የሚባል እያሰለተነ እያታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጡ የአማራን የፖሊስ ሀይል እና የአማራን መንግስት ሰላም እንዳያገኝ አድረጉ እያለ የሚልካቸው ትህነት የተባለ ድርጅት ነው። ከህጻናት ከሴቶች፣ ከአዛውንቶች መሀል ሁነው ነው የሚጠቁሱብን ያለ ወደኛ ሀይል ቤት ውስጥ ሁነው ነው የሚመጡት የኛን ሀይል ይሄ ደግሞ የተሰጣቸው ትሬኒንግ ነው። የት እንደሚሰለጥኑ እንዴት እንደሚሰለጥኑ በቂ ማስረጃ አለን። የእኛ ልዩ ሀይል የእኛ ፖሊስ ህዝብ አንመታም እያለ እየተተኮሰበት ዝም ብሎ እያየ ነው የነበረው። የአማራ ልዩ ሀይል የአማራ ፖሊስ አይምጣ ይሉናል። በአማራ አስተዳደር ስንየመሆኑ እንደዚህ አይነት ነገር ተቀባይነት የለውም። ህዝባችንን ይህን እንዲያውቀው እንፈልጋለን። የሲቪል መኪና፣ የሲቪል ተሽከርካሪ መንገደኞች እኮ ነው። በድንጋይ እያንከባለሉ ከተቀራራ ላይ በጥይት ጎማውን እየመቱ እንዲከባለል እያደረጉት ያሉት ይህ ሀይል ነው። ይህ ሀይል ነው በኛ ላይ እየተኮሰ የሚበጠስ ጋር ይህ ሀይል ደግሞ ትግራይ ሰልጥኖ የሚመጣ ሀይል ነው። ህግብ ትሆን አለበት ለትግራይ ህዝብም ጭምር ነው ይህን መልዕክት የማስተላልፈው። የትግራይ ህዝብ ከአማራ ህዝብ ጋር ጠብ የለውም። እናውር ሀውዜን ላይ ሲያጨፈጭፉ የነበሩ ግን ያን ሁልጊዜ አንድ አይነት ሜትድ የሚከተሉ ያረጀ ድርጅት ግን አሁንም የአማራ ክልል እንዲበጠበት ስለሚፈልግ ይህን እየሰራ ነው ያለ። በዚህ አጋጣሚ የአማራ ወጣት የአማራ ህዝብ አንድነቱን ጠብቆ ይህን እኩይ ድርጅት እንዲታገለው ጥሪ እናስተላልፈ ወዳለሁ። የህወሀት ከፍተኛ አመራሮች ከዚህ ቀደም በሰጧቸው አስተያየቶች ከታጣቂዎች ጀርባ መሽጎ ያዋጋል በሚል አዴፓ በፓርቲያቸው ላይ የሚያቀርበውን ውንጀላ በጽኑ ማስተባበላቸው ይታወሳል። የሰሞኑን ግጭት መነሻ በማድረግ ከፓርቲው ተጨማሪ አስተያየት ለማግኘት ያደረኩት ሙከራ ለዛሬ አልተሳካም። ከባህር ዳርና ከመቀሌ የምናደርገውን ጥረት በመቀጠል እንደተሳካ ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር አስቴርን ከባህር ዳር እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ወለጋ የሚወስደን ነው። በምዕራብ ወለጋ ጉሊሶ ወረዳ ባለፈው ሳምንት አርብ አንድ የመከላከያ ሰራዊት አባል ሁለት ሰዎችን ገደለ፣ አንድ አቆሰለ ሲሉ የተጎጂ ቤተሰቦች ተናግረዋል። ድርጊቱ መፈጸሙን ያመኑት የዞኑ የጸጥታና የአስተዳደር ጽህፈት ቤት ኃላፊ ግለሰቡ በቁጥጥር ስር ውሎ ጉዳዩ እየተጣራ መሆኑን ገልጸዋል። አስፈላጊው የሕግ እርምጃም ይወሰዳል ብለዋል። ድርጊቱ ግለሰቡን የመከላከያ ሰራዊቱን የሚወክል አይደለም ሲሉ የጽፈ ት ቤቱ ኃላፊ አቶ አብዩ ምህረቱ መናገራቸውን ጠቅሶ ናኮር መልካ ተጨማሪ ልኳል። በምዕራብ ወለጋ ዞን ጉሊሶ ከተማ 02 ቀበሌ ባለፈው ሳምንት አርብ ማለትም በደመራ ዕለት ነው ግድያ የተፈጸመው ይላሉ ወይዘሮ አበሩ ነጉማ። ባለቤቴ ላይ ተፈጸመ ያሉትን ግድያም እንዲህ ይገልጻሉ። ባለቤቴ ጅጆቶ ላይ ይባላል። ከአራት ወር በላይ የአልጋ ቁራኛ ነበር። ከህመሙ የተነሳ አይኑ አያይም። በጥይት የተመታው አብዴ የተባለው ልጄ አባዬ ወደ ውስጥ ግባ ብሎ ለአባቱ ከነገረ በኋላ ወደ ማድ ቤት መጥቶ ስራውን አቁሚ፣ እሳቱን አጥፊ፣ የመንግስት ታጣቂዎች ከመንገድ ላይ ሰው እያባረሩ ነው ብሎ ነገረኝ። የመንግስት ታጣቂው ግቢያችን ውስጥ ገብቶ ልክ በራችን ላይ ሲደርስ ተንበርክኮ አቀባበልና ወደ ባለቤቴና ልጄ የተኮሰ ሁለቱንም መሬት ላይ ከዘረራቸው በኋላ ማድቤት ገብቶ እኔንም ፈልጎኝ ነበር። እኔ ግን አልጋ ስር ተደብቄ ስለነበር ሊያገኘኝ አልቻለም። ባለቤቴን ገሎ ልጄን ካቆሰለ በኋላ ሌሎች የመንግስት ወታደሮች ተከትለውት መጡና መሳሪያውን ቀምተው ይዘውት ሲሄዱ እኔ ነኝ የገደልኳቸው ሲል ይናገር ነበር። የአስራ ስምንት ዓመት የዩኒቨርሲቲ ተማሪ ልጃቸውም ግቢ ውስጥ የነበረ በመሆኑ እጁ ላይ ተተኩሶበት ጉዳት እንደደረሰበት ተናግረዋል። በአይራ ሆስፒታል የሕክምና ክትትል የተደረገለት መሆኑን የሚናገረው አብዲ ጅጆ በእለቱ ከጎረቤት ተኩስ በመስማቴ አባቴን ወደ ቤት ለማስገባት ወደ ደጅ ስወጣ ነው ይህ አስከፊ ተግባር የተፈጸመ ይላል። አባቴ ሆዱ ላይ ነው በአራት ጥይት የተመታው እኔን ጭንቅላቴ ላይ ሊለኝ ሲል ነው ዝቅ ስል ቀኝ እጄን ያገኘው። የሞትኩ መስሎት ተወኝ እንጂ ሊደግመኝ ነበር። አባቴ ለመሞት እያጣጣረ ድጋሚ ተኩሶ ሁለቴ የመታው የመከላከያ ሰራዊት አባሉ ሌላ የያዜ አዳሙ የተባለ የ16 ዓመት ታዳጊንም ተኩሶ ገድሏል ሲል አንድ የአይን ማይ ነኝ የሚል ለደህንነቴ ሲባል ስሜ እንዳይጠቀስ ብሎ የጠየቀ ግለሰብ ተናግሯል። የመንግስት ታጣቂው ከመጠጥ ቤት ውስጥ ነው የወጣው። የእርሱ አባል የሆኑ ሌሎች ሰዎችን ጠርቶ ልኮ መሳሪያ እንዲያመጡለት አዘዛቸው። መሳሪያውን ካመጡለት በኋላ ይህ የአዚ አዳሞ የተባለ ታዳጊ አትግደለኝ ብሎ እየለመነው ነው አሯሩጦ ተኩሶ የገደለው። በአሁኑ ጊዜ የሀዘን ድባብ ውስጥ ነው የምንገኘው። በአካባቢያችን የሚታየው የጸጥታ ችግር ስጋት ውስጥ ጥሎናል። ከእግዚአብሔር በታች በኦሮሞ ህዝብ እንታገላለን በሚሉ የተለያዩ ፖለቲካ ፓርቲዎች መካከል በሚደረገው ውይይት ብቻ ነው መፈታት የሚችለው። ቤተሰቦቹ ፈቃደኛ ባለመሆናቸው በስልክ ለማናገር ያደረግኩት ጥረት አልተሳካም። የወረዳ አስተዳዳሪ አቶ መኮንን ተረፈ ግድያው በመንግስት ታጣቂው መፈጸሙን አምነው ተወሰደ ያሉትን እርምጃ አብራርተዋል። ይህ የመከላከያ ሰራዊት አባል ሁለት ሰዎች ላይ የሞት እርምጃ ሲወስድ አንድ ሰው አቁስሎ ግለሰቡም በሆስፒታል የህክምና ክትትል እየተደረገለት ነው። ይህ የመንግስት ወታደር በአሁኑ ጊዜም ተይዞ በህግ ከለላ ስር ነው የሚገኘው። ይህን የፈጸመበትን ምክንያት እየተጣራ ነው። የምርመራ ቡድኑ ስራውን ጀምሯል። ግለሰቡ ሰዎቹን ተኩሶ የገደለው በመጠጥ ኃይል ተገፋፍቶ ሳይሆን እንዳልቀረ የሚወራውን አስመልክቶም ከእርሱ ጋር ተመድበው የነበሩ የመንግስት ታጣቂዎችም ተይዘው ምርመራ እየተካሄደባቸው ነው ብለዋል አቶ መኮንን። የዞኑ ጸጥታ ጽህፈት ቤት ኃላፊ አቶ አብዩ ምህረቱ በበኩላቸው ግድያው ሁሉንም ያሳዘነና የመከላከያ ሰራዊቱን የማይወክል ነው ብለዋል። ከከተማው አገር ሽማግሌዎችና አባገዳዎች ጋር በመሆን የተጎጂ ቤተሰቦችን ማጽናናታቸውን ገልጸው ተከታዩም ብለዋል። ረኮ ከነ ፍሩዳፍ ማንጉዶን ብያቴስ አቦቲን አመንታቴስ በዚህ ጉዳይ ከከተማው አገር ሽማግሌዎች፣ ሃይማኖት አባቶችና አባ ገዳዎች ጋር መክረናል። የተጎጂ ቤተሰቦች የሚረዱበት ሁኔታ ላይ ተወያይተናል። ይህንን ግድያ የፈጸመ ወታደር ደግሞ በአጭር ጊዜ ውስጥ ወደ ህግ እንዲቀርብ ተግባብተን የተመለስ ነው የሮ አካባቢ ሴረት እያቱ ቁልቁልስ ዴብኔ ነው። የዞኑን ሰላም ወደ ቀድሞ ለመመለስም ከህብረተሰቡ ጋር ውይይት እየተደረገ ነው ሲሉ ተናግረዋል ኃላፊው። የዞኑ ነዋሪዎች በመንግስት ወታደሮችና ሸማቂዎች መካከል በሚፈጠረው ግጭት ህይወታቸውና ንብረታቸው ላይ ስጋት መጋረጡን በተደጋጋሚ ሲገልጹ ቆይተዋል። እንዲሁም ባለፈው ሁለት ሳምንት የጉሊሶ ከንቲባ በመኖሪያ ቤታቸው ያሉ በታጠቁ ግለሰቦች መገደላቸውን የዞኑን ባለስልጣናት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ለኤፍኤም አድማጮቻችን በአህዱ ራዲዮ ኤፍኤም 94.3 ላይ እንገኛለን። እንዲሁም ዝግጅታችንን በሳተላይት ለምትከታተሉ በናይል ሳተላይት ላይ ታገኙናላችሁ። አስተናጋጆቻችሁ አሉላ ከበደና ቆንጅታ የነን ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የዓለም ዜናዎችና ዘገባዎችን አጠናቀን ፕሮግራማችን ተጋምሷል። እንዲያውም ሶስት ሰዓት ከ ሰላሳ ስድስት ልክ ነኝ አሉላ? ከ ሰላሳ ስድስት ደቂቃ ነው በኢትዮጵያ ሰዓት አቆጣጠር። ለዚህ ክፍል የመጀመሪያ ወደ ሆነው ሳምንታዊ ቅንብር እንሻገራለን። ዝግጅቱ ስፖርት ዓለም አቀፉ የአትሌቲክስ ሻምፒዮና እየተስተናገደ ካለባት ዶሃ ነው። አዘጋጅና አቅራቢው ግርማቸው ከበደ ሰላም፣ እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት በካታር ዶሃ እየተካሄደ ባለው የአስራ ሰባተኛው የዓለም አትሌቲክስ ሻምፒዮና ላይ ትኩረት እናደርጋለን። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በዶሃው 17ተኛው የዓለም አትሌቲክስ ሻምፒዮና ለኢትዮጵያ የመጀመሪያውን ሜዳሊያ ያስገኘችው ለተ ሰንበት ግደይ በቀጣይ ለተሻሉ ድሎች እንደምትሮጥ አስታውቃለች። ለተ ሰንበት ባለፈው ቅዳሜ በተካሄደው የአስር ሺ ሜትር ፍጻሜ በትውልደ ኢትዮጵያዊቷ ሲፋን ሀሰን በመጨረሻው ዙር ተቀድማ የብር ሜዳሊያ ማምጣቷ ይታወሳል። ለተ ሰንበት በተለይ ለቪኦኤ በሰጠችው አስተያየት ቀጣይ ቅዷን ተናግራለች። የትናንትና ውድድር በጣም አሪፍ ነበረ። ደስ ይላል ከኬንያ የአፈረንጆች የፈረንጆች ስለመር ለእኛ የተመቸ ነበረ። መጨረሻ ላይ እሷን ሜዲያ ስለምትበልጠኝ ይመስለኛል የቀደም እንጂ አሪፍ ነበር። ትሄት እንደሚወጣ ትሬኒንግ ላይ ስለሚያየኝ አሰልጣኝ ማለት ነው። እኔም ጭምር እንደዛ ከሄድን ጥሩ ውጤት እናመጣለን ብለን አስበን ነው። በቃ ያው ለቀጣይ በጣም ትልቅ እቅዳለኝ እና ይሄ ያሸነፍኩት ያገኘሁት መዳሊያ ለመጀመሪያ ጊዜ ነው። በጣም ደስ ብሎኛል። ግን ከዚህ የበለጠ አመጣለሁ ብዬ ስለሚያስብ ይሄ ጅማሮ ነው ብዬ ነው የማስበው። የኢትዮጵያውያን የማራቶን የስልጠና መገድ መቀየር እንዳለበት ተገለጸ። በ17ተኛው የዓለም አትሌቲክስ ሻምፒዮና በሴቶች ማራቶን ኢትዮጵያውያን አትሌቶች በውድድሩ ወቅት 32 ዲግሪ ሴንቲግሬድ የደረሰውን ሙቀትና 75 ከመቶ የነበረውን እርጥበት አዘል ወበቅ መቋቋም ባለመቻላቸው አቋርጠው ወጥተዋል። ይህን በተመለከተ ቪኦኤ ያነጋገራቸው የቡድኑ ሐኪም ዶክተር አያሌው ጥላሁን በማራቶን ስልጠና የአስተሳሰብና የባህል ለውጥ ያስፈልገናል ብለዋል። ስለ ድሃ ሙሉ መረጃ አለ እዚያ አገር ቤት ሆነ እንደገና ደግሞ አይደብል ኤፍ ዶሃን እና ቶኪዮ ቀጣዩን በተመለከተ ሰነድ አዘጋጅቶ አውጥቷል። መጠንቀቅ እንዳለብን መዘጋጀት እንዳለብን ተመሳሳይ አየር ንብረት ላይ ኤግዛክትሊ የዶሃን እንኳን ባይሆን ተዛማጅ አየር ንብረቶች ላይ እንድንሰራ እንድንዘጋጅ ለሀገራት በተለይ ከፍታ ቦታ ላይ የምንሰራ ቀዝቃዛ ቦታ ላይ የምንሰራን አገሮች ፓርቲኩለራይዝ አድርጎ አዘጋጅተው አውጥቶ ይሄንንም እዛ በነበርንበት ጊዜ ለኢንፎርሜሽን ደረጃ ለመስጠት ሞክረናል። ስልጠናም ሰጥተናል። ትልቁ ነገር እንግዲህ የእኛ የአትሌቲክሱ ከልቸሩ መቀየር አለበት የሚለው ነው። አሁን የሚታይ ምንድን ነው፣ ከልቸሩ የምትወዳደርበትን አካባቢ አጤነህ ነው መስራት ያለብህ። ግን አሁን በአብዛኛው እኛ ሀገር የሚታየው የድሮ ባህል ነው። ሌሊት ነው የምትወጣው፣ ቀዝቃዛ ላይ ነው የምትወጣው፣ ረጅም መስራት ነው የምትወደው፣ ሲበርድህ ነው ስራ የምሰራው። እነኚህ አሁን አያስኬዱም። በቃ አሁን ምንድነው? አይ ቲንክ የአይምሮ ለውጥ የሚያስፈልግ ይመስለኛል። በተለይ አሰልጣኞቹ አካባቢ፣ አትሌቶቹ አካባቢ ከፍተኛ በቃ ከፍተኛ የሆነ ለውጥ መታየት አለበት። እንዲህ አይነት አየር አሁን ይመጣል፣ ፈተና ይመጣል። የሚቀጥለው ጃፓን ደግሞ እስከ 42 ዲግሪ ሴንቲግሬድ ድረስ ገና ስፒል አውት ሊያደርግ ነው ስለዚህ አይ ቲንክ እዛ በደንብ ተከራክሮ ቁርጥ አድርጎ ወይ መስራት ወይ አለመግባት ማራቶን ኢትዮጵያ በቃ አለመወዳደር። እኔ እነሱ አይነት ፖይንት ላይ ነው ያለሁት እና አሁን በመጡት ልጆች አልፈርድም። የኢትዮጵያ አትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዚዳንት ኮማንደር ደራርቱ ቱሉ ሁሉም ለውጥ መኖር እንዳለበት ታምናለች። እንደምታወቀው አትሌቶቻችን ሁሉ ጊዜ አዲስ አበባ ቁጭ ብለው ነው የሚሰሩትና ወደ ሌላ ሀገር ሄዶ የመስራት ከከተማው ወጥቶ ደግሞ ሌላ ቦታ ቁጭ ብሎ ያለ መስራቱ ልምድ አልነበረምና አሁን ግን የግድ ሆኗል። ምክንያቱም እንደዛ ሆኖ ካልሰራ ውጤት ልመጣ ስለማይችል አሁን ለምሳሌ አሁን የኬንያ ሞምባሳ ነው የሰራች በሙቀቱ ላይ ማለት ነው። ሌሎች እንደሚታወቀው ያው ኢትዮጵያ በስተቀር ሌላ ሀገር እንግዲህ ሙቀት ነው ያለውና የዓለም ዋንጫ የስድስት ጊዜ ዓለም ኦሎምፒክን አራት ጊዜ ተሳትፍ ያለው በዚህ በሙቀት ጊዜም ብዙ የዓለም ሀገራትን አውቃለሁ። ዛ ወረስ የምንለው ይሄ ነው። እንግዲህ የመጀመሪያ ጊዜ አትሌቶች የጠዋት ትሬኒንጋቸውን ሰርተው አቁ። ማታ ከመሸ በኋላ ነው የሚሰሩትና ስለዚህ ልጆቻችን እንደውም በሰላም ወይ ሳይወርቁ ወይ ሳይጎዱ መውጣታቸውም ትልቅ ነገር ነው። ግን ለወደፊት ይሄንን ነገር ራስ ሰውነታቸውን መልመር ስላለበት እንዴት መስራት እንዳለብን ፌዴሬሽንና አትሌቶችና አሰልጣኞች ወይ መናጀሮች ተቀራርበው ትልቅ ስራ መስራት ይጠበቅብናል ማለት ነው። በዓለም አትሌቲክስ ሻምፒዮናው በ20 ኪሎ ሜትር እርምጃ የተፎካከረች የኋልዬ በለጠው ከአፍሪካ ቀድማ ውድድሩን የጨረሰች አትሌት ሆናለች። የኋልዬ ውድድሩን በአንድ ሰዓት 38 ደቂቃ 11 ሰከንድ በመጨረስ 16ተኛ ብትወጣም ከአፍሪካ ሀገራት ተሳታፊዎች ቀድማ ጨርሳለች። በ16ተኛው የዓለም አትሌቲክስ ሻምፒዮና ይዘው የነበረውን ደረጃንም አሻሽላለች። የኋልዬ ውድድሩን ስትጨርስ የኢትዮጵያ አትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዚዳንት ኮማንደር ደራርቱ ቱሉን ጨምሮ የፌዴሬሽኑ ተወካዮች የመወዳደሪያ ቦታው በመገኘት አበረታተዋታል። ቀነኒሳ በቀለ የማራቶን ሬከርድ ለሁለት ሰከንድ አምልጦታል። ያለፉት 29 ወራት ለቀነኒሳ ጥሩ የሚባሉ አልነበሩም። ተደጋጋሚ ጉዳቶች የማራቶን ውድድሮችን ጀምሮ እንዳይጨርስ አድርገውታል። በብዙ ተጠብቆ እንደተጠበቀው ሳይሆን የቀረባቸው ጊዜያትም ብዙ ናቸው። ከትላንቱ የበርሊን ማራቶን በፊት ከተሳተፈባቸው ስድስት የቅርብ ጊዜ ማራቶኖች ሶስቱን አልጨረሰም ነበር። ሆኖም ለምን ብዙዎች የዓለም የረጅም ርቀት ንጉስ እንደሚሉት በበርሊን አሳይቷል። ከሶስት የኦሊምፒክ ወርቆች ከአስራ አንድ የዓለም ሀገር አቋራጭ ክብሮችና አሁንም በስሙ ካሉት ሁለት ሬከርዶች በኋላ ለሌላ ሬከርድ በበርሊን ማራቶን ሮጧል። ቀነኒሳ የበርሊን ማራቶንን በሁለት ሰዓት 1 ደቂቃ 41 ሰከንድ አጠናቋል። የኤሉድ ኪፕቾጌን የማራቶን ሬከርድ ግን በ2 ሰከንድ በመዘገይቱ ሳይሰብረው ቀርቷል። ብርሃኑ ለገሰና ሲሳይ ለማ ሁለተኛና ሁለተኛና ሶስተኛ ወጥተዋል። በሴቶች ደግሞ አሸቴ በከሪና ማሬ ዲባባ አንደኛና ሁለተኛ ሆነው ጨርሰዋል። የዛሬው የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ፣ በሌሎች የዓለም አትሌቲክስ ሻምፒዮና ዘገባዎች በቀጣዮቹ ቀናት እንገናኛለን። ለሁላችሁም መልካም ምሽት ይሁንላችሁ። የዓለም አትሌቲክስ ሻምፒዮና እየተካሄደባት ከምትገኘው ከኳታሯ ዶሃ ነበር። ግርማቸው ከበደ ያቀረበልን። ግርማቸው እናመሰግናለን። ሰሞኑንም ተከታታይ ዝግጅቶችን እንጠብቃለን። ውድድሮችን የተከታተለ ይዘግብልናል። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ተከታዩ ሳምንታዊ ቅንብር አፍሪካ ነክ ርዕሶች የሱዳን የጦርነት ሰለባዎች ቢኤንፒ ፓሪባስ በተባለው የፈረንሳይ ባንክ ላይ ወንጀል ተፈጽሞብናል ብለው ባለፈው ሐሙስ ስሞታ አቅርበዋል። ባንኩ የሱዳን መንግስት ከፈጸማቸው የሰብአዊ መብት ረገጣዎች ጋር ተባባሪ ሆኗል የሚል ክስ ነው የቀረበበት። ሊሳ ብራይንት በዩናይትድ ስቴትስ እና በፈረንሳይ ሰብአዊ መብት ተሟጋቾች ይደገፋል የተባለውን ክስ አስመልክቶ ዘገባ አጠናቅራለች። በሌላ በኩል ደግሞ የሱዳን የሽግግር መንግስት በሀገሪቱ የኢኮኖሚ ልማትና መረጋጋት ለማምጣት ሰብአዊ መብትን ለማክበር በሚቻልበት መንገድ እንዲመራ የሚጠይቅ ዘገባ ለተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል መቅረቡን ሊሳ ሽላይን ከጄኔቫ የላከችው ዘገባ ይገኛል። የፕሮግራሙ አዘጋጅና አቅራቢ አዳነች ፍስሃዬ ሁለቱንም ዘገባዎች ለዛሬ አፍሪካ ነክ ርዕሶች አሰናድታለች። ቢኤንፒ ፓሪስ ባስ ከሱዳን ጋር ባለው ግንኙነት ኢላማ ሲደረግ የመጀመሪያ ጊዜው አይደለም። ከአራት ዓመታት በፊት ባንኩ በሱዳን በኪባና በኢራን ላይ የተጣለውን ማዕቀብ መጣሱን በማመኑ አንድ የዩናይትድ ስቴትስ ዳኛ የአምስት ዓመታት አመክሮና የዘጠኝ ቢሊዮን ዶላር ቅጣት በይነውበት ነበር። ያሁኑ ግን ልዩ ነው። የሰብአዊ መብት አክቲቪስቶች እንደሚሉት ባንኩ በስብዕና ላይ በተፈጸመው የወንጀል ተግባር ተባባሪነት ተጠያቂ ነው ሲባል ለመጀመሪያ ጊዜ ነው። ወንጀሉ ተፈጸመ የሚባለው እንደ አውሮፓ አቆጣጠር ከ2002 እስከ 2008 ዓ ም በነበረው ጊዜ ነው። ቢኤንፒ ባንክ የቀድሞ ፕሬዚደንት ዑመር አልበሽር መንግስት የገንዘባዊ ገበያ ተደራሽነት እንዲኖረው በማድረግ የማዕከላዊ ባንክነት ሚና ይጫወት ነበር ይላሉ። የሰብአዊ መብት ተሟጋቾች ሲንቲያታይ የሱዳን የጦርነት ሰለባዎችን ጉዳይ ከሚደግፉት መካከል ዋናው መስሪያ ቤቱ ዩናይትድ ስቴትስ የሆነው የሰብአዊ መብት ቡድን ዋና ስራ አስኪያጅ ናቸው። እንዲህ አይነቶች ወንጀሎች አየር ላይና ካለ ገንዘብ የሚፈጸሙ አይደሉም። አሁንም ስንት ያታይ ወንጀሎች የሚፈጸሙት ሰዎች መሳሪያ ለመግዛት ስለሚችሉ ነው። የጭነት መኪናዎችን መግዛት ይችላሉ። ሰዎች እነዚህን መሳሪያዎች መግዛት ስለሚችሉ እነዚህን አስከፊ ጥሰቶችን መፈጸም ይኖርባቸዋል። ዓለም አቀፍ የወንጀል ችሎት ዳርፉር ላይ የጦርነት ወንጀልና ፍጅት ፈጽመዋል በሚል ክስ በቀድሞው የሱዳን ፕሬዝደንት ዑመር አልበሽር ላይ የእስራት ማዘዣ አስተላልፏል። ይሁንና ሄግ አቅርቦ ክስ ሊመሰርትባቸው አልቻለም። ከስልጣን የተወገዱት ዑመር አልባሽር በአሁኑ ወቅት በሙስና ክስ የፍርድ ሂደት ላይ ናቸው። አብደል ሐሊም ሐሰን ክሱን ካቀረቡት ሱዳናውያን መካከል አንዱ ናቸው። በመንግሥት የሚደገፉ የጃንጃውድ ሚሊሻዎች ዳርፉር በሚገኘው መንደራቸው ላይ ተደጋጋሚ ጥቃቶች አካሂደው ብዙ ሰዎች ተገድለዋል ይላሉ። ከተገደሉት መካከል ዘመዶቻቸው እንደሚገኙባቸው ጠቁመዋል። ተማሪ ያለሁ የሰብአዊ መብት አክቲቪስት ስለነበርኩ ታስሬ ሰቆቋ ተፈጽሞብኝ ነበር ይላሉ። የፍትህ ጎዳና ረጅም ይሆናል። ባንኩን ብቻ ሳይሆን ሐቀኛ ወንጀለኞቹን ለፍርድ ማቅረብ ነው ግቤ። ኤንቢፒ የተባለው የክሱ ኢላማ የሆነው ባንክ የሚለውን ለመስማት የተደረገው ጥረት ለአሁኑ አልተሳካም። ነገር ግን ክስ እንደ ተመሠረተብኝ አላወቅኩም ካለ በኋላ በፍርድ ሂደት ስላለ ጉዳይ ከመናገር መቆጠቡን አንድ የባንኩ ቃል አቀባይ ኤኤፍፒ በሚል አህጽሮት ለሚታወቀው የፈረንሳይ ዜና አገልግሎት ተናግረዋል። በውጭ ሀገራት ለተፈጸሙ የሰብአዊ መብት ረገጣዎች የፈረንሳይ የንግድ ተቋማትን ተጠያቂ ለማድረግ ሲጣር የመጀመሪያ ጊዜ አይደለም። ላፋጅ ሰመንት የተባለው ኩባንያ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በሚቆጣጠረው አካባቢ ያሉት ፋብሪካዎቹ ስራቸውን እንዲቀጥሉ ሲል ለጽንፈኛው ቡድን ገንዘብ ከፍሎ እንደሆነ ለማጣራት ባለሥልጣኖች እየመረመሩ ናቸው። አንጃሊ ሱሊ ዋናው መስሪያ ቤቱ ፓሪስ የሆነው የሰብአዊ መብት ዓለም አቀፍ ፌዴሬሽን ጠበቃ ናቸው። የሱዳን የጦርነት ሰለባዎች ጉዳይንም ይደግፋሉ። ዛሬ ይህን እርምጃ በመውሰዳችን እነዚህ ኩባንያዎች እንደዚህ አይነቶቹ የንግድ ተግባሮች አደጋ እንደሚያስከትሉባቸው እንዲረዱ በማድረግ በኩል መልእክት እንዳስተላለፍን ተስፋ እናደርጋለን። የፈረንሳይ አቃቢያነ ሕግ ሱዳናውያን ያቀረቡት ክስ ምርመራ ለማስከፈት ይበቃ እንደሆነ ውሳኔ መስጠት ይኖርባቸዋል። አንድ ለተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል የቀረበ ዘገባ ደግሞ ለሱዳን የሰብአዊ መብት አያያዝ ምክረ ሐሳብ ቀይሷል። የሱዳን የሽግግር መንግስት ለረጅም ጊዜ ሲሰቃይ ለኖረው ህዝብ መረጋጋትና የኢኮኖሚ ልማት ለማምጣት በሚደረገው ጥረት የሰብአዊ መብትን ጉዳይ መሰረት ያደረገ አቀራረብ እንዲይዝ ዘገባው ይመክራል። ባለፈው ዓመት ሱዳን ውስጥ ህዝባዊ ተቃውሞ ተነስቶ ባለፈው ሚያዝያ ወር የረጅም ጊዜው ፕሬዚደንት ዑመር አልባሽር ከስልጣን ከተወገዱበት ጊዜ አንስቶ የሱዳንን ጉዳይ የሚከታተሉት ጠቢብ ስለ ሱዳን ጉዳይ ዘገባ ሲያቀርቡ ለመጀመሪያ ጊዜ ነው። አሪስቲድ ኖኖንሲ የሱዳን ወታደራዊ ኃይልና ተቃዋሚ ወገን ስልጣን ወደ ሲቪላዊ መንግስት ለማሸጋገር ስምምነት መፈረማቸውን አሞግሰዋል። ይህ ለሱዳን ህዝብ ሰላም እና ደህንነት ለማምጣት የሚያስችል ወሳኝ እርምጃ ነው ብለዋል። ከሱዳን የኢኮኖሚ ቀውስ ድህነትንና በሀገሪቱ ያለውን የእኩልነት ጉድለት ለመቋቋም በቀዳሚነት የሚያስፈልገው ሰብአዊ መብትን ማክበር ነው ሲሉ አስገንዝበዋል። የሱዳን ወታደራዊ ኃይልና ተቃዋሚዎቹ የፈረሙት ህገ መንግስት ከቅርብ ጊዜያት ወዲህና ከዚያም በፊት የተፈጸሙትን የሰብአዊ መብት ጥሰቶችን የሚመረምር ነጻ ኮሚሽን እንዲቋቋም ይጠይቃል። ሱዳን በሰብአዊ መብት አያያዝ ረገድ ያሏትን ጉድለቶች ለማስተካከል እርምጃ እየወሰደ ነው ብለዋል። አድማጮች የሱዳን የጦርነት ሰለባዎች ቢኤንፒ ፓሪስ ባስ በተባለው የፈረንሳይ ባንክ ላይ ያቀረቡትን ክስና ለሀገሪቱ ችግር ወሳኝ መፍትሄ ሰብአዊ መብት ማክበር ነው መባሉን አስመልክቶ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አዳነች ፍሳሐዬን ለዝግጅቷ እናመሰግናለን። አድማጮች ተከታዩ ወደ ለዓመታዊ ክብረ በዓል ወደ ግሸን የሚወስደን ይሆናል። ዓመታዊው የመስቀል በዓልና ደምራ ደቡብ ወሎስ በምትገኘው ግሸን ደብረ ከርቤ ገዳም በደማቅ ስነ ስርዓት ተካሂዷል ይለናል። ከዚያ የሚገኘው ዘጋቢያችን መስፍን አራጊ በተከታይ ቅንብሩ የሕዝብ ቁጥሩ እስከ ዛሬው ይበልጣል ከስከ ዛሬው ይበልጣል የተባለለትና ከኢትዮጵያ የተለያዩ አካባቢዎች የመጡ ምእመናን የታደሙበት የደመራና የችቦ ማብራት ስነ ስርዓት ደማቅ እንደ ነበርም ገልጧል። ዛሬም ዓለም አቀፉ የቱሪዝም ቀን በአምባው ላይ የተከበረ ሲሆን ከአስር ሚሊዮን ብር በላይ ወጪ ወጥቶበታል የተባለው ዘመናዊ ሙዚየምም ተመርቆ አገልግሎት መስጠት ጀምረዋል። ይለናል መስናራጌው በ514 ዓ ም በአባ ፈቃደ ክርስቶስ የተመሠረተችው የጊሸን ደብረ ከርቤ ገዳም እንደ አማኝ ለእምነቱ ተከታዮች ቅዱስ የሚባሉ ገድልና ታሪኮች ያሉባት ናት። እንደ ዓለማዊ ደግሞ ድንቅ ተፈጥሯዊ አቀማመጥ ታደለች። በተፈጥሮ መስቀለኛ በሆነው ተራራ ላይ የከተመችው ግሸን ደብረ ከርቤ ኢየሱስ ክርስቶስ የተሰቀለበት መስቀል መገኛ ስፍራ እንደሆነች በእምነቱ ተከታዮች ይታመናል። አባ ፈቃደ ክርስቶስ፣ ግሸን ቅዱስ ላሊበላ፣ ደብረ እግዚአብሔር አጼ ይኩኖ አምላክ፣ ደብረ ንግሥት አጼ ዘር ያዕቆብ፣ ደብረ ከርቤ በሚሉ የተለያዩ የማወደሻ ስሞች የሚጠሯት ግሸን ደብረ ከርቤ ማርያም ከትናንት ጀምሮ በሕዝብ ማዕበል ተጥለቅልቃ በዝማሬና በወዳሴ ያሸብርቃ በጸሎትና በአገልግሎት ደምቃ ዘልቃለች። በብዙ ሺዎች የሚቆጠሩ ምዕመናን የታደሙበት የደመራ ስነስርዓት እጅግ ደማቅና ኢትዮጵያ የህብር የተንጸባረቀበት ነበር። ቋንቋ፣ ብሔር፣ አካባቢ፣ ጾታ፣ እድሜ ያልገደበው ልዩ ቀመር ልዩ አንድነት። ይህን ደግሞ የሚመሰክሩት ላለፉት 25 ዓመታት ደመራን በግሸን ደብረ ከርቤ የሚያከብሩትና ከአዲስ አበባ የመጡት ሊቀ ትጉሃን ደረጀ ነጋሽ ዘወይንዬ ናቸው። ኢትዮጵያ ውስጥ እንደምናደርስ ሲባል እግዚአብሔር ይመስገን ነው። በሰላምታችን ላይ እግዚአብሔር የሚከብርባት ሀገር ብቸኛ ሀገር ኢትዮጵያ ናት። አብሮ መብላት መጎራረስ ያለባት ሀገር ኢትዮጵያ ናት። ስለዚህ አብሮነትን ከሁሉ በላይ የምታንጸባርቅ ዕቁብና ዕድር ያላት ሀገር እኮ ኢትዮጵያ ናት እና ባህሎቿ፣ እሴቶቿ የደመቁ እንዲሁም ማንኛውም ክብረ በዓሏ ደስ የሚለው ሀገር ኢትዮጵያ ነው። መስቀልን ስናከብር ስለ ፍቅር እናስባለን። መስቀልን ስናከብር በመስዋዕትነት ለሌሎች ክብር መስጠትን እንማራለን ይላሉ። መስቀልን ስናከብር በጣም ብዙ ነገሮችን እናስባለን። የክርስቶስን መንገላታት፣ መሞት እናስባለን። 6666 ጊዜ መገረፉን እናስባለን። ሳዶር አላዶር ዳናት አዴራ ሮዳስ በሚባሉ አምስት ቅንዋተ መስቀል መቸንከሩን እናስባለን። መጠማቱን መራቡን እናስባለን። ራቁቱን መዋሉን እናስባለን። ጨረቃ ብርሃን መከልከሏን፣ ፀሐይ መጨለሟን እናስባለን። ከዋክብት መርገፏን እናስባለን። ይህ ሁሉ የሚታሰብበት መስቀል ስለሆነ በመስቀል ጥልን ስለገደለ አሁን ሁላችንም በኢትዮጵያ አንድነት በቀደሞ ማንነታችን ልንቀጥል ያስፈልጋል። በዘር ሳንለያይ፣ በተንኮል ሳንለያይ ኢትዮጵያዊ ጥንታዊ ታሪካዊ ሀገር እንደሆነች በማመን እንደ ቀደሞው በፍቅር በሰላም እንድንመላለስ ያስፈልጋል። በኢትዮጵያዊነታችን ልንኮራ ነው እንጂ አንገታችን ሀገራችን ልንደፋ አያስፈልግም። ይህ የመከራው ዘመን የጨለፋ ዘመን ያልፋልና ሁላችንም ወደ እግዚአብሔር እንድንመለስ አደር ከስፍራው ታሪካዊና መንፈሳዊ ግዝፍና አንጻር በሀገር አቀፍ ደረጃ በዓሉ በዚህ ቦታ ቢከበር ሲሉም ማስተያየት ይሰጣሉ። መስቀሉ ያለው ግሸን ደብረ ከርቤ ላይ ነው። ሊከበር የሚገባው ከመስቀል አደባባይ ይልቅ ግሸን ደብረ ከርቤ ላይ ነው። መስቀሉ ባለበት ሰፈነግ የጠጣበት ዋንጫ፣ የለበሰው ከለሜዳ፣ የተወጋበት ጦር፣ የታሰረበት ገመድና የነቅዱስ ስጢፋኖስ፣ ቅዱስ አርሴማ፣ ቅዱስ ጊዮርጊስ እነ ቅድስት እሌኒ እልፍ ኃላፊ ሄሮድስ ያስፈጃቸው ህጻናት አጽም ያለበት ቦታ ላይ በበለጠ ከቅዱስ ፓትርያርኩ ጀምሮ ብጹዓን ሊቃነ ጳጳሳት በመገኘት ሊከበር የሚገባው በዓለም የተለየ ቦታ ግሸን ደብረከርቤ ከርቤ ነው እና እዚህ ላይ መከበር አለበት። ካለፉት ዓመታት የላቀ ብዙ ምእመን በዓሉን በስፍራው ተገኝቶ የማክበሩ ሚስጥር ምን ይሆን? የርዕሰ አድባራት ግሸን ደብረከርቤ ገዳም ዋና አስተዳዳሪ ቆሞስ መምህር አባ ላይኮኝ እንዴ ፍራው አንደኛ ትውልዱ ኦርቶዶክስ ላይ አለም አቀፍም ሆነ አገራዊ ጥሩ አይሆኑ ዎችም ስላሉ ህዝበ ክርስቲያኑ ሃይማኖትን እንጠብቅ ቤተክርስቲያኑ እንጠብቅ አንድነትን እንዳጸና አድርጎታል። የሚል ሀሳብ ነው ያለኝ። ኢትዮጵያ ከአፍሪካ ሀገራት አንድነቷ፣ ክብሯ፣ ሉዓላዊነት ጠብቆ የቆየው ህዝቡ አንድ ሆኖ ስለጸለየ ህዝቡ አንድ ሆኖ ጥላትን መከላከል ስለቻለ ነው እንጂ በቋንቋ በብሔር መከፋፈል የሀገራችን ብሎም የቤተክርስቲያናችን ታሪክ አይደለም። ይሄ ምንድን ነው ለሚከፋፈለው ህብረተሰብ ወይም ይልካል ይሄ ትልቅ አስተማሪ ነው በአጠቃላይ በሀገራችን ብዙ ብሔሮች ና ብሔረሰቦች አሉ ሁሉም ብሔረሰቦች በአገልጋይነት በተገልጋይነት በሁሉም ዘርፍ ተገኝተው በዓሉን ያከብራሉ ስለዚህ ከዚህ በዓል አንድነትን ፍቅርን ኢትዮጵያዊነትን እንማርበታለን ማለት ነው ይህ በእንዲህ እንዳለ ዛሬ በግሼን ደብረ ከርቤ ዓለም አቀፉ የቱሪዝም ቀን በክልል ደረጃ ለ ሃያ ሰባተኛ ጊዜ ሲከበር የተለያዩ የመንግስት አካላት ተገኝተዋል መስቀሉን በመስቀለኛ ቦታ እናክብር ቱሪዝም ለስራ ፈጠራ እና ለተሻለ ህይወት በሚል መሪ ቃል ተከብሯል ባህል ባህልና ቱሪዝም መምሪያ ኃላፊ አቶ ሱሌማን ሸቱ ግሽን በየአመቱ ከሶስት ሺህ በላይ ጊዜ የስራ እድል ወጣቶች ይፈጠራል ና የዓለም ቱሪዝም ቀን መርሁና ምድር ላይ ያለውኛ ግሽን ላይ የምናከብረው ከስራ እድል ፈጠራ አኳያ በጣም ተመሳሳይነት ያለው ነው ማለት ነው። ግሽን ከጥንታዊነቷ ና ከታሪካዊ ይዘቷ አኳያ በርካታ ነገሮች ተሰርተዋል ማለት አይቻልም፣ እንደ የቱሪዝም መዳረሻ ለማድረግ ማለት ነው። የውሃ ችግር፣ የመብራት በሚፈለገው ደረጃ አይደለም፣ የመንገድ ችግር በጣም መሰረታዊ ችግር ነው። ኢቨን እንግዶች መጥተው ማረፊያም አካባቢ ላይ እስከ ዛሬ የነበሩ በጣም እኛም እየገመገምናቸው የነበሩ ችግሮች ናቸው። በዚህ ደረጃ በሚፈለገው መልክ እንቅስቃሴም ተደርጓል ለማለት አይቻልም እውነት ለመናገር አያስደፍርም፣ በዛ መልክ ሰርተናል ለማለት ማለት ነው። በዚህ ዓመት ያው መንገዱ እንደሚሰራ በመንግስት በኩል ትልቅ ኮሚትመንት አለ። በእለቱ ንግግር ያደረጉት የደቡብ ወሎ ዋና አስተዳዳሪ አማካሪ አቶ እጅጉ መላኬ በዓሉ በእምነት ልዩነት ተጽዕኖ በማይደረግበት ከምንም በላይ ሰውነት ትልቅ ክብር በሚሰጥበት ወሎ ላይ መደረጉ ጥልቅ ትርጉም እንዳለው ተናግረዋል። ምእመኑ ይህን ቦታ ያለ ምክንያት እንደማይመርጠውም ይጠቁማሉ። ወደዚች ቅድስት ቦታ የሚተሙት ተፈጥሮን አንቀው ነፋስ ተቀብለው ለመመለስ ብቻ ሳይሆን ወደ ሌሎች ጣታችንም ከመቀሰራችን በፊት ራሳችንን በቅጡ ለማንበብ በፈተና ውስጥ አልፈን ሁለተኛ ደስታ በሚሰጠው ከፍታ ላይ ለመውጣትና በግሸን አምባ ላይ መንፈሳዊ ደስታና ተፈጥሮ አስደናቂ ህብር ፈጥረው ተስማምተው እንደሚኖሩ ሁሉ አማኞችም አንዱ በሌላው ላይ ሳይረማመድ ትንሹ አምባ ለመቶ ሺዎች እንደበቃች ሁሉ ለሁላችንም የምትበቃው ትልቁ ሀገራችን የምንሰባሰብባት እንጂ የምንበተንባት እንዳትሆን ከልብ የምንጸልይበት ብቻ ሳይሆን በዚህ አብሮነት ተምሳሌት ቅልቦና በዘር ያልተመረዛ ቃፊ ህሊና በሃይማኖታዊ ስነ ምግባር እና በሞራል ሴቶች የታነጽ እስብህና ባለቤት መሆን ወንዙን መሻገር ተራራውን መውጣትና ቁልቁሎቱን መውረድ የሚያስችል ጉልበት ይሰጠን ዘንድ ምኞታችን የጸና ነው። በዕለቱ ከአስር ሚሊየን ሚሊዮን ብር በላይ የወጣበት ሙዚየም በደቡብ ወሎና ኦሮሞ ብሔረሰብ አስተዳደር ዞን አገረ ስብከት ሊቀጳጳስ ብፁዕ አቡነ አትናቴዎስ ተመርቆ ተከፍቷል። የሙዚየሙ መከፈት ዘርፈ ብዙ ጠቀሜታ እንዳለው የዞኑ ባህል ቱሪዝም መምሪያ ኃላፊ ገልጸዋል። በጣም ደረጃውን የጠበቀ በጣም ጥሩ በሚባል ደረጃ ነው። ያው ጊዜ እንደምናውቀው በርካታ ቅርሶች አሉ። ነገር ግን እስካሁን ተጠብቀውና እንክብካቤ ተደርጎላቸው የአያያዝም ችግር ነበረባቸው። የአቀማመጥ ችግር ነበረ። በስርዓቱ አደራጅቶ ለማኖርም በጣም ችግር ነበረብን እዚያ አካባቢ ላይ ማለት ነው። ስለዚህ ያንን በመሰረት አይነት ሊፈ ሊከታ የሚችል ሙዚየም ነው የተሰራው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን እናመሰግናለን። ዝግጅታችን ሊጠናቀቅ ነው። ማጠቃለያ ዜና ላሰማ። የአፍሪካ ቀንድ የሚገኝበት ሁኔታ ዛሬ ከቀድሞ በተለየ አዎንታዊ ነው ሲሉ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ተናገሩ። ዛሬ ለተባበሩት መንግስታት ሰባ አራተኛው ጠቅላላ ጉባኤ ባሰሙት ንግግር ነው ይህን ያሉት። የአማራ ክልል ፖሊስ ኮሚሽን የኢንፎርሜሽን እና የሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰኢድ አህመድ ባለፈው አርብ በቁጥጥር ስር መዋላቸው ታወቀ። መስሪያ ቤታቸው በፌስቡክ ገጹ ላይ እስራታቸው ከሰኔ 15ቱ ጥቃት ጋር የተያያዘ መሆኑን ይጠቁማል። ኮሚሽነሩ አበራ አዳሙ ግን ምክንያቱን ከመናገር ተቆጥበዋል። የአልሻባብ ታጣቂዎች የሶማሊያ ኃይሎችን ድጋፍ የሚሰጡ ወይም ለሶማሊያ ኃይሎች ድጋፍ የሚሰጡ የዩናይትድ ስቴትስ የጦር ኃይል አባላት የሚጠቀሙበትን አንድ የአየር ኃይል ሰፈር ማጥቃታቸው ተዘገበ። በዩናይትድ ስቴትስም ሆነ በሶማሊያ ኃይሎች ላይ የደረሰ ጉዳት እንደሌለ ነው የሶማሊያ መንግስት መግለጫ የሰጠው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በሀዱ ራዲዮ ኤፍ ኤም 94.3 እና በናይል ሰዓት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃል። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።